ወደ ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። በዚህ ሳምንት መጨረሻ ቪክቶሪያ ላይ ተጥለው ያሉት የኮቪድ-19 ገደቦች እንደሚላሉ ፕሪምየር ዳንኤል አንድሩስ ጠቆሙ፣ ጠቅላይ ሚኒስትር ስኮት ሞሪሰን በርካታ የባህር ማዶ ተመላሽ አውስትራሊያውያን ዳርዊን ወሸባ እንደሚገቡ ገለጡ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የቪክቶሪያ ፕሪምየር ዳንኤል አንድሩስ ዛሬ አርብ ሜልበርን ውስጥ ሁለት ሰዎች ብቻ በኮሮና ቫይረስ መጠቃታቸውንና አንዳችም ሕልፈተ ሕይወት እንዳልተመዘገበ ባስተዋወቁበት ወቅት እሁድ ኦክቶበር 18 ተጥለው ያሉ የኮሮና ቫይረስ ገደቦችን ትርጉም ባለው መልኩ እንደሚያለሉ አስታውቀዋል። ፕሪሚየሩ ሜልበርናውያን የኮሮና ቫይረስ ምርመራዎችን በማድረግና የጣሉ ገደቦችንም በግብር በማዋል ያሳዩትን ከፍተኛ ጥራቶች በመንቀስ አመስግኗለ። የቪክቶሪያ የንግድ ማህበረሰብ አባላት በበኩላቸው ምጣኔ ሀብታዊ ጉዳቶች እየደረሱ ስለሆነ መንግስት የጣሉ ገደቦችን አፋጥኖ እንዲያላላ አሳስበዋል። ሆኖም ዳንኤል አንድሩስ በሳምንቱ መጨረሻ ላይ ትርጉም ያለው የገደቦች መላላት እንደሚደረግና በቀጣይነትም በመጪዎቹ ሳምንታት ውስጥ ለወደፊት ገደቦችን እንደምን ማርገብ እንደሚቻል በውይይት የሚመከርበት መሆኑን ጠቅሰዋል። አቶ አንድሮስ በሆቴል ወሸባ ምርመራ ሳቢያ ከኃላፊነታቸው በተነሱት ክሪስ ኤክልስምትክ ምትክ አቶ ጀርሚ ሞልን የፕሪሚየርና ካቢኔ ጸሐፊ አድርገው ተክተዋል። ጠቅላይ ሚኒስትር ስኮት ሞሪሰን የባህር ማዶ ተመላሽ አውስትራሊያውያን መንገደኞች ዳርዊን ወሸባ እንዲገቡ ከኖርዘርን ቴሪቶሪ መንግሥት ጋር ከስምምነት ላይ መድረሳቸውን አስታወቁ። ዳርዊን አጠገብ የሚገኘው ሃዋርድ ስፕሪንግስ ሀብ እስከ አንድ ሺህ ያህል መንገደኞችን ለአንድ ወር ያህል ያስተናግዳል። በታካይነትም ለተወሰኑ የእንግሊዝ፣ ሕንድና ደቡብ አፍሪካ መንገደኞች ድጋፍ ይሰጣል። አቶ ሞሪሰን ለችግር በብርቱ ተጋላጭ የሆኑ መንገደኞች ወደ አውስትራሊያ ለመምጣት በኳንታስ በረራ ቅድሚያ መቀመጫዎች እንደሚሰጣቸውም ተናግረዋል። አያይዘውም በአሁኑ ወቅት ሜልበርንን ገጥሟት ያለው የኮሮና ቫይረስ ተግዳሮቶች ሲቃለል ተጨማሪ መንገደኞችን መቀበል እንደሚያስችልም ጠቁመዋል። አቶ ሞሪሰን ቅድሚያ የተሰጣቸውን መንገደኞች አስመልክተው ሲናገሩ የውጭ ጉዳይና ንግድ ዲፓርትመንት ሴፕቴምበር 18 4,000 ያህል ለችግር ተጋላጭ አውስትራሊያውያንን ለይቶ መዝግቧል ከእነዚያም ውስጥ ሩብ ያህሉ ወደ አውስትራሊያ በቀዳሚነት መመለስ ይችላሉ። በርካታ ተጨማሪ አውስትራሊያውያን ወደ አገራቸው እንዲመለሱ መልካም ጥረቶችን እያካሄድን ነው ብለዋል። በሌላ በኩል ግና የተቃዋሚ ቡድን መሪ አንቶኒያል ቤኒዚ አቶ ሞሪሰን ለችግር ተጋልጠው ላሉ አውስትራሊያውያን ቅድሚያ ከመስጠት ይልቅ በአውሮፕላን ብልሽ የታሰበው ኩዊንስላንድ ለፖለቲካ ገንዘብ መዋጮ ቅድሚያ ሰጥተዋል በማለት ብርቱ ትችትን ሰንዝረዋል። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትሬሊያ ዶላር 60 ዩሮ ሳንቲም ይመነዝራል። አንድ የአውስትሬሊያ ዶላር 70 የአሜሪካ ሳንቲም ይሸረፋል። አንድ የአውስትሬሊያ ዶላር 26 ኢትዮጵያ ብር ከ49 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርዝ ፀሐያማ ሆኖ ይውላል። ዝቅተኛ 11፣ ከፍተኛ 27። አድላይድ በከፊል ደመናማ ይሆናል። ዝቅተኛ 13፣ ከፍተኛ አስ9 ሜልበርን፣ ካፋ ያበራል ዝቅተኛ 1 13 ከፍተኛ ስ9 ሆባርት፣ ማልዳ ላይ ላካፋ ይችላል ዝቅተኛ 5 ከፍተኛ 1ስ4 ካምብራ፣ ያካፋል ዝቅተኛ 9 ከፍተኛ 27 ሲድኒ፣ ብራ ይሆናል ዝቅተኛ 15 ከፍተኛ 26 ብሪስበን፣ በአብዛኛው ፀሐማ የሆነ ይውላል ዝቅተኛ 16 ከፍተኛ 29 ዳርዊን፣ ብራ ይሆናል ዝቅተኛ 25 ከፍተኛ 32 አዲስ አበባ በከፊል ደመናማ ይሆናል ዝቅተኛ 12 ከፍተኛ 21። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። በዚህ ሳምንት መጨረሻ ቪክቶሪያ ላይ ተጥለው ያሉት የኮቪድ-19 ገደቦች እንደሚላሉ ፕሪሚየር ዳንኤል አንድሩስ ጠቆሙ። ጠቅላይ ሚኒስትር ስኮት ሞሪሰን በርካታ የባህር ማዶ ተመላሽ አውስትራሊያውያን ዳርዊን ወሸባ እንደሚገቡ ገለጹ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።